በምዕራብ ኦሮሚያ አንዳንድ ዞኖችና ከተሞች የስልክና የትራንስፖርት አገልግሎት መቋረጡን ለቪኦኤ ተናገሩ። በሌላ በኩል ኦነግ ሸኔ የሚባሉ ታጣቂዎች በምዕራብ ኦሮሚያ አንዳንድ ቦታዎች መንገድ ለመዝጋት ሙከራ ከማድረጋቸው ውጪ የተዘጋ መንገድ የለም ሲል የክልሉ የኮሚኒኬሽን ጉዳዮች ቢሮ ገልጿል። የኦሮሚያ ብልጽግና ፓርቲ ጽፈት ቤትን በበኩሉ ራሳቸውን የኦሮሞ ነፃነት ሰራዊት በሚል የሚጠሩ መንግስት ደግሞ ሸኔ የሚላቸው ታጣቂዎች ኦሮሚያ ውስጥ የያዙት ቦታ የለም። አንዳንዴ ግን መንገድ ለመዝጋት ሙከራዎችን ያደርጋሉ ብሏል። በሌላ በኩል በአራቱም ወለጋ ዞኖች አብዛኛው ስፍራ ላይ የኢንተርኔት አገልግሎት ካለፈው አርብ ጀምሮ መቋረጡን ያረጋገጡት የኢትዮ ቴሌኮም የምዕራብ ሪጅን ስራ አስኪያጅ ችግሩ የተፈጠረው በቴክኒክ እክል ምክንያት መሆኑን አመልክተዋል። ናኮር መልካ ዝርዝሩን ያሰማናል። የነቀምቴ ነዋሪው አቶ ጋሩም ሳለሙ በምዕራብ ኦሮሚያ አንዳንድ ከተሞች የማመላለሽ አገልግሎት ከተቋረጠ ከሳምንት በላይ መሆኑን ለቪኦኤ ተናግረዋል። በዚህም ሳቢያ ተፈጠሩ ያሏቸውን ችግሮች ገልጸዋል። ወደ ደንቢዶሎ፣ ወደ አሶሳ የሚሄድ ተሽከርካሪ የለም። ሰላም ስለሌለ መሄድ ይፈራሉ። ከተያዙም ማለትም፣ በሁለቱም አካላት በመንግስትም ሆነ በሸማቂዎቹ ስለሚደበደቡ የተለያዩ ችግር ውስጥ ይገባሉ። አሁን ሰው በጣም ተቸግሯል። ኑሮውን በጣም ተወደደ። ነጋዴውን በፈለገው ዋጋ ነው እየሸጠ የሚገኘው። በጣም አስቸጋሪ ሁኔታ ውስጥ ነን ብለዋል። ከአዲስ አበባና ሌሎች ከተሞች ወደ ምዕራብ ወለጋ ጊምቢ ከተማ የሚገቡ ተሽከርካሪዎች ከአንድ ሳምንት በላይ ለሚሆን ጊዜ አለመሄዳቸውንና እና ከጊምቢም ወደ ሌሎች ከተሞች የሚደረጉ ጉዞዎች አለመኖራቸውን አንድ የጊምቢ ከተማ ነዋሪ በስልክ ነግረውኛል። የተሽከርካሪ እንቅስቃሴ ከቆመ ከባለፈው ሳምንት እሁድ ጀምሮ ወደ ዘጠኝ አስር ቀናት ሆኗል። ምክንያቱን አናውቅም፣ ግን የታጠቁ ኃይሎች እንቅስቃሴውን እንደገቱት ነው የሚነገረው። በመኪና መንገድ አዘግተው ቁልፍ ይዘውም ይሄዳሉ ነው የሚባለው። መንገድ ክፍት ቢሆንም ሰው ለደህንነቱ ስለሚሰጋ ይሄድም የትራንስፖርት አገልግሎት ባለመኖሩ ሰዎች በጣም ተቸግረዋል። ሁሉም ነገር ቢረጋጋ እና ወደ ቦታው ቢመለስ ጥሩ ነው ብዬ አስባለሁ። በተመሳሳይ ሁኔታ በቄለም ወለጋ ደንቢዶሎ ከተማም ስላለው ሁኔታ አቶ ለሚበሻ እባላለሁ ያሉ ግለሰብ በስልክ አብራርተዋል። የመጓጓዣ አገልግሎት ከተቋረጠ ከሳምንት በላይ ሆኗል። መኪና ከደንቢዶሎ ወዴትም እየሄደ አይደለም። ከደንቢዶሎ ወደ ፊንች ነው የሚሄደው፣ መንገድ እንዳይኬድ ተደርጓል። ከደንቢዶሎ ጋምቤላ የሚሄደውን መንገድ ስራ ላይ አይደለም። በምንሰማም እንግት ነው ያስለክል ብላሉ። ሰውም ሲሄድ የሚጠይቀው እንዴት ሄድክ የሚለው መንግስት ነው ብዙ ጥያቄ የሆነብ ነገር አለ፣ እና መንገዱ በመዘጋቱ ብዙ ችግር ውስጥ ነው። ለምሳሌ እዚህ አካባቢ መጠጣ ችግር እርሻ አልነበረም። እንደሚታወቀው ምግብ የሚበላው ነገር ተጭኖ ነው የሚመጣው። ብዙ ጊዜ የነጋዴዎች የሚነግዱት ጤፍ ምናምን ከዛ ነው በጣም ግን፣ አሁን በዚህ ምክንያት ወደ ነብሎ የሚጫነው ሁሉ ነገር እየመጣ አይደለም። ነዋሪዎቹ የኢንተርኔት አገልግሎትም ካለፈው ሳምንት አርብ ጀምሮ መቋረጡን ጠቁመዋል። አራት ቀን በፊት የሞባይል ዳታ የለም፣ ብሮድባንድ ኢንተርኔት የለም፣ የባንክ ሲስተም የለም እና በጣም ችግር ከተራርጎ ነው ህዝቡ ላይ የተቀመጠው። የዳታም የብሮድባንድ አገልግሎትም ከተቋረጠ አራት ቀናት አልፎታል። ለምን እንደጠፋ የምናውቀው ጉዳይ የለም አገልግሎቱ ቢኖር ብዙ የሚጠቅመን ነገር ነበረው ብለዋል። በምዕራብ ኦሮሚያ አንዳንድ አካባቢዎች የትራንስፖርት አገልግሎት መቋረጡን በተመለከተ የኦሮሚያ ክልላዊ መንግስት ኮሚኒኬሽንስ ቢሮ ኃላፊ አቶ ጌታቸው ባልቻ ምላሽ ሰጥተዋል። ይህንን ሀገር ለማፍረስ አንድ ላይ ተቀናጅተው እየሰሩ ያሉት ህወሓትና ኦነግ ሸኔ አሸባሪ ኃይሎች በቻሉባቸው ስፍራዎች ሁሉ የጸጥታ ችግሮችን በቀጥታ ግጭት ሲፈጥሩ ነበር። ህዝቡን በማስፈራራት እና በማሸበር አቋሙን እንዳይገልጽ በማድረግ ለረዥም ዓመታት ሲፈጽሙት የነበረው ተግባር ነው። አሁን በአነሳው አካባቢ የሚታየው በተለይ በምራብ ወለጋ መኪና በሚሄድበት መንገድ ላይ መኪና መንገድ ላይ አስቆመው ከሹፌር ቁልፍ የሚቀበሉበት ሁኔታ እንደነበር ይታወቃል። የተለያዩ ድርጊቶችንም ለመፈጸም እንዲዋስበው ያልተሳካበት ሁኔታ አለ። ይህንን ለማስቀረት የጸጥታ አካላት እየሰሩ ነው። ሸማቂዎቹ እስካሁን የቆረጡት መንገድ ባይኖርም ታች ያለውን የጸጥታ መዋቅርና ህዝቡን በማስፈራራት መንገድ እንዳይሄድ የሚያደርጉበት አካሄድ፣ መንገድ ከሄደም ለመዝረፍ ጥረት የሚያደርጉበት ሁኔታ፣ ሰዎችን ጠልፈው የሚወስዱበት ሁኔታም ተፈጥሯል። ይህንንም በማህበራዊ ሚዲያቸው ይለቃሉ። መንግስት እርምጃ እየወሰደባቸው ነው ብለዋል። በሌላ በኩል የኦሮሚያ ብልጽግና ፓርቲ ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ ራሳቸውን የኦሮሞ ነፃነት ሰራዊት የሚሉ መንግስት ደግሞ ሸኔ የሚላቸው ታጣቂዎች የያዙት ቦታ የለም ብለዋል። ይሁን እንጂ አንዳንዴ መንገድ ለመዝጋት ይሞክራሉ ብለዋል። አልፎ አልፎ ሰው የሚገሉበት ፣ መንገድ የሚዘጉበትና ሰውን የሚዘርፉበት እንዲሁም የሚሸሹበት ሁኔታ አለ። ከዚያ አልፎ ግን የያዙት ቦታ የለም። ይሄ ደግሞ ወያኔ በነበረበት ስ ዓመታት ውስጥ በየዕለቱ ይሄን ያህል ጦር ያዝን እያሉ የሚነዙት ወሬ ነው። ይዋሻሉ። ነገር ግን ሰው አልጎዱ ማለት አይደለም። ሰው ጎድተዋል። የጸጥታ አካላቱ በሌሉበት ቦታ ላይ ወንጀል ፈጽመው ይሸሻሉ። ከዚህ ባለፈው ሁኔታ ግን የተቆጣጠሩት አንድን ቦታ የለም บอน መንግስት በሸማቂዎች ላይ ለሚያነሳው ወቀሳ ከቃል አቀባያቸው በስልክ ምላሽ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። ካገኘን ይዘን እንመለሳለን። ነገር ግን ቡድኑ ባለፈው ሳምንት በማህበራዊ መገናኛ ባወጣው መግለጫ ምዕራብ እና ደቡብ ኦሮሚያ እንዲሁም ማዕከላዊ ኦሮሚያ አብዛኛውን ስፍራ መያዙንና የመንግስት ወታደራዊ መጠለያዎችንም እንዲሁ መያዙን ተናግሮ ነበር። ከኢንተርኔት መቋረጥ ጋር ተያይዞ ለተነሳው ቅሬታ የኢትዮ ቴሌኮም የምዕራብ ሪጅን ስራ አስኪያጅ አቶ ሙላቱ ጉደታ በስልክ ምላሽ ሰጥተዋል እኛም በእርግጥ አገልግሎቱ ከተቋረጠ በኋላ ነው ያወቅ ነው በተለይ ከሞባይል ኮር ባንክ ጋር ተያይዞ ተቋርጧል ከነቀምቴ ከተማ በስተቀር በሁሉም ወለጋ ዞኖች ተቋርጧል ማለት ይቻላል በነቀምቴ በዳታና በብሮድ በብሮድባንድ የሚሰጡ አገልግሎቶች አሁንም እየሰሩ ነው ነገር ግን በቄሌምና ምዕራብ ወለጋ ውስጥ በፋይበር ችግር ተቋርጦ ነበር በቴክኒክ ችግር የተቋረጠውን ለማስተካከል እየሰራን ነው። በቄሌምና ምዕራብ ወለጋ የተቋረጠውን የኢንተርኔት አገልግሎት በተመለከተ ለበላይ አካል አሳውቀን እየጠበቅን ነው ብለዋል። አገልግሎቱ የተቋረጠው በመንግስትና በታጣቂ ቡኑ መካከል ከሚደረገው ግጭት ጋር ይያያዝ አያያዝ ለማረጋገጥ አልተቻለም። ከአንድ ዓመት በፊት ግን መንግስት በታጣቂዎቹ ላይ ከወሰደው እርምጃ ጋር ተያይዞ በአካባቢው የኢንተርኔትና የስልክ አገልግሎት እንዲቋረጥ መደረጉን ገልጾ እንደነበር ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ